አሁን ስለ ትግራይና የአማራ ሕዝቦች ዘገባ ይሰማል። የአማራና የትግራይ ሕዝቦች የተዋሃዱና የተጋመዱ በመሆናቸው የወቅቱ ዥንብር ሳያደናግራቸው ዘላቂ በሆነው ትስስራቸው ላይ ሊያተኩሩ እንደሚገባ የአማራ ዲሞክራሲያዊ ኃይል ንቅናቄ ገለጸ። ንቅናቄው በጸረ አማራ እና በጸረ ኢትዮጵያ መስመር ውስጥ ሀገር ለማፍረስ የሚመጡ ኃይሎችን ለመታገል ዝግጁ መሆኑንም አስታውቋል። አስቴር ምስጋናው ዝርዝር ዘገባ አላት። የአማራ ዲሞክራሲ ኃይል ንቅናቄ አዲሃን ዛሬ በሰጠው መግለጫ በልዩ ልዩ ወቅታዊ ጉዳዮች ላይ ያለውን አቋም አብራርቷል። አሁን ኢትዮጵያ በውጭም በውስጥም ከገጠማት የሕልውና ፈተና ለመታደግ ሕዝቦች በአንድነት ሊቆሙ ይገባል ብሏል። ሀገርን ለማዳን ከሚሰሩ የፖለቲካ ኃይሎች ጋር ለመቆምም ዝግጁ መሆኑን አስታውቋል። በጸረ አማራና በጸረ ኢትዮጵያ መስመር ውስጥ ሀገር ለማፍረስ የሚመጡ ያሏቸውን ኃይሎች ለመታደግ ዝግጁ መሆናቸውንም የንቅናቄው የምርጫ ጉዳዮች አስተባባል አቶ ምርጫው ስንሸው ገልጸዋል። በየትኛውም አስቸጋሪ ወቅት ከፊት መስመር በመሰለፍ የህዝባችንን ህልውና ለማስጠበቅ ቆራት ተጋድሎ በማድረግ የሚታወቀው ድርጅታችን አዲሃን ዛሬም እንደ ትናንቱ ከመቼውም ጊዜ በላቀ ሁኔታ ትግሉን አጠናክሮ የሚቀጥል መሆኑንና በጸረ አማራና በጸረ ኢትዮጵያ የፖለቲካ መስመራቸውን ያሰመሩ ኃይሎችን ለመታገል አዲሃን ማንኛውንም መስዋዕትነት ከመክፈል ጋር የአማራውን ችግር እንደራሱ ችግር ኢትዮጵያዊ ሁሉ ተገንዝቦ ከአማራ ህዝብ ጎን ተሰልፎ በሚዛትበት የአማራ ህዝብ መከራ የሚቆም ነገር የለምና ያንን መከራ አንድ ሆኖ እንዲመክት ልባዊ የሆነ ጥሪያችንን ለመላው የኢትዮጵያ ህዝብ እናቀርባለን። በተለይ ሰሞኑን ህወሀት በአማራ ህዝብ ላይ አውጇል ያሉትን ጦርነት የአማራ ዲሞክራሲያዊ ኃይል ንቅናቄ ከመንግስት ጎን በመቆም ለመመከት መዘጋጀቱን አቶ ምርጫው ገልጸዋል። የትግራይ ህዝብ ዘላቂ የሆነችውን ኢትዮጵያን ወንድም ከሆነው የአማራ ህዝብ ጋር አብሮ እንዲገነባም ጥሪ አቅርበዋል። ዛሬ የወልቃይትና የራያ ነገር እንዳይመለስ ሆኖ ተዘግቷል። እንደ አማራ ህዝብ ጥቅም፣ እንደ አማራ ህልውና መረጋገጥ አስተማማኝ በሆነ ሁኔታ ተመልሷል። የሆነ ሆኖ መመለሱ ብቻውን አይደለም፣ ድሉን መጠበቅ ያስፈልጋል። የህልውናችን መሰረት ስለሆነ ያንን ለማስረገጥ እወዳለሁ፣ እንጠብቃለን። በአማራ ህዝብና በትግራይ ህዝብ መካከል ሰላም ወርዶ ፍቅር ወርዶ ዛሬ የሚደለቀው የክፋት ፖለቲካ ተሰብሮ ወደ አንድነታችን የምናመራ አንድ ሆኖ በመቆም ሀገራዊ ግዴታውን እንዲወጣ ልባዊ የሆነ ጥሪያችንን እናቀርባለን። ንቅናቄው የውጭ ኃይሎች በኢትዮጵያ ላይ የሚያደርጉትን ጫና አጥብቆ እንደሚቃወምም አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር